በ1936 ዓ ም በትግራይ ክልል በዘላምበሳ ልዩ ስሙ እምበይቶ በተባለ ቀበሌ ገበሬ ማኅበር የተወለደው ሻምበል ምሩፅ ይፍጠር ለተቀዳጃቸው ድሎች መሠረት የሆነው በ1961 ዓ ም በኢትዮጵያ አየር ኃይል በአትሌትነት ተቀጥሮ ያደርገው የነበረ የውስጥ ውድድር እንደሆነ በሕይወት ታሪኩ ተወስቷል። ከአገር ውጭ ካስመዘገባቸው ድሎች በጥቂቱ እንዲህ ተገልጿል። በግንቦት ወር 964 ዓ ም በኬንያ ናይሮቢ በ5000 5 እና በ10000 ሜትር ውድድር አሸንፎ የአንደኝነትን ማዕረግ ተጎናጽፏል። በሰኔ ወር 1964 በግሪክ አቴንስ በ5000 እና በ10000 ሜትር ውድድር አሸንፎ የአንደኝነትን ማዕረግ ተጎናጽፏል። በሰኔ ወር 1964 በግሪክ አቴንስ በ5000 እና በ10000 ውድድር አሸንፎ አንደኛ በመውጣት የወርቅ ሜዳ ላይ አግኝቷል። በዚያው በሰኔ ወር 964 በፊንላንድ በ5000 ሜትር ተወዳድሮ ከአዲስ ክብረ ወሰን ጋር የወርቅ ሜዳሊያ ያገኘ ሲሆን በቀጣይ ወደ ስዊድን በመጓዝ በ10000 ሜትር አንደኛ ወጥቶ የወርቅ ሜዳሊያ ተበርክቶለታል። በአምስትና አስር ሺህ ሜትር ውድድር ስምንት የወርቅ ሜዳሊያዎችን አግኝቷል። በኢትዮጵያ ብሎም በአፍሪካ የመጀመሪያው የወርቅ ጫማ ተሸላሚ ሻምበል ምሩጽ ይፍጠር ነው። በተለይም በሞስኮ ኦሎምፒክ በ10,000 ና በ5,000 ሜትሮች በአንድ የውድድር ወቅት ሁለት ወርቅ በማስመዝገቡ የሚታወቀው ምሩጽ ይፍጠር አዲስ የአሯራት ስልት ይዞ በመቅረቡም ይፍጠር ዘሽፍትር ወይም ደግሞ ማርሽ ቀያሪው በሚል ቅጽል ይታወቅ እንደነበረም በወቅቱ ተወስቷል። በቀብሩ ስነ ስርዓት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሐዘን መልዕክት በንባብ ቀርበዋል። ለመላው የኢትዮጵያ ሕዝብ ለአትሌቱ ቤተሰቦች እና ወዳጅ ዘመት በራሴና በኢፌዴሪ መንግስት ስም ልባዊ መጽናናትን እመኛለሁ። ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኃይሌ ገብረስላሴ በበኩሉ ተከታይን ብሏል። በጀግናው አትሌት ሻምበር ምሩጽ ይፍጠር ከዚህ ዓለም በሞት መለየት በኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት የኢትዮጵያ አትሌቲክስ ፌዴሬሽን ሰራተኞችና በመላው የአትሌቲክስ ማኅበርና በራሴም ስም የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹና ለወዳጅ ዘመዶቹ እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። በቀብር ስነ ስርዓቱ የኢፌድሪ ፕሬዚዳንትን ጨምሮ በርካታ ግለሰቦችና ተቋማት የአበባ ጉንጉን አኑሯል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም